የዛሬ 11 ዓመት በስደት ወደ ጣሊያን የሄዱት አጊቱ ጉደታ የስደት ሕይወትን ወደ ስኬት በመለወጥ ተምሳሌት የሆኑ ሴት ነበሩ። በሰሜን ጣሊያን ትሬንቲኖ በሚገኘው 11 ሄክታር መሬት ላይ ሰማንያ ያክል ፍየሎችን በማርባት የኋላ የኋላ ደግሞ ላካፕራ ፈሊዝ ወይም ደስተኛ ፍየሎች የተሰኘ የፍየል አይብ መሸጫ መደብር በመክፈት የሞቀ ንግድ መስርተው የሀገሬውና የመላው አውሮፓ መነጋገሪያ ሆኖ ነበረ። የጣሊያን ጋዜጦች ትናንት ይዘውት የወጡት ዜና ግን የሚያውቃቸውን ለድንጋጤ የዳረገ ነው። አጌቱ በቤታቸው ውስጥ ሞተው ተገኝተዋል። ከፖሊስ ጋር ግንኙነት በመፍጠር ሁኔታውን እየተከታተለ መሆኑን የሚናገረው በሮም የኢትዮጵያ ኤምባሲ የህዝብ ግንኙነት ኃላፊ የሆኑት አቶ ደሳለኝ መኮንን እስካሁን የደረሱበትን እንዲያጋራሉ ተጠቅሟቸ ነብሳቸውን ይማርና፣ ቶሎ ነው እራሳቸውን ቀይረው ከአካባቢ የኑሮ እና የስራ ባህል ጋር ተላምደው ውጤታማ የሆነ የቢዝነስ ባለቤት ነበሩ። በዚህ ነው በጣም የሚታወቁት። ለዛ ነው ሁሉም ሰው የሚያውቃቸው። በሚያሳዝን ሁኔታ እንግዲህ ትላንት ህይወታቸው አልፈዋል። እስካሁን ባለው መረጃ አብረዋቸው ይሰራ የነበረ እንደሳቸው ስደተኛ አክቹዋሊ ከጋና መጣ የተባለው እሱ ህይወታቸውን እንዳጠፋ ነው ፖሊስ እሚያምነው። በምርመራ ላይ ነው፣ ሰውየው ተይዟል። የእምነት ክደት ቃሉን ሰጥቷል። ፖሊሶቹ ገና ነን፣ በቃ ይዘነዋል፣ እኛ የሚመስለን ይሄ ነው ይሄ ነው ማለት አንችልም ብለዋል። አንዳንድ ሚዲያ ያለ የእምነት ቃሉን ስሰጥ በቃ እንዳረገው ተናግሯል፣ ይላል ኒወይ። ዝም ብሎ በህግ የተያዘ ጉዳይ ስለሆነ እሱ ነው ብሎ መደምደም አይቻልም። ዞሮ ዞሮ ግን መረጃዎች የሚያሳዩት እሱ ሰራተኛቸው እንዳደረገው ነው። የምርመራ ውጤቱን ከመጠባበቅ ወዲህ ኤምባሲው የሟች አስክሬንና ሀብትን በተመለከተ ሊያደርጋቸው ስላስባቸው ስራዎችም አቶ ደሳለኝ ይህንን ብለዋል። በዚህ ረገድ ኤምባሲው የሚሰራቸው ሁለት ነገሮችን እየሰራ ነው። አንደኛው ያው አስክሬናቸው በክብር በሚያርፍበት ሁኔታ ነው። ምናልባት ሰምተህ ይሆናል እንደምታውቀው በጣም ስትሪክት ሎክዳውን ላይ ነው ያለው እሳቸው ህይወታቸው ያለፈው ኖርዝ ላይ ነው። ጣሊያን ኖርዝ ሳይሆን ሆኖ ግን ጀርመንኛም ሪቱን ላይ የሚናገር ጫፍ ላይ ያለ ክልል ነው። በአካል እኛ ራሳችን ወይ ክብር አምባሳደር ሊሄዱ ነው መርግት እስካሁን አልደረስንም፣ ግን ባለን የስራ ግንኙነት በአሉንም ኮሚኒቲ ተወካይ ስከኩ መጠቃላይ ሂደት እየተከታተል ነው። እኛም ከነገ ጀምሮ ፊስና ዛሬ ማታ እዛ እንገኛለን። ሁለተኛው ደግሞ ገዳያቸው በትክክል ተጣርቶ አስፈላጊ የሆኑ የህግ ቅጣት የሚያገኝበትን ሶስተኛ ደረጃ የቢዝነስን ባለቤት ስለሆኑ ቤተሰቦቻቸው የሚገባውን ነገር የሚያገኙበት ሁኔታ ነው እንሰራን ያለ ነው። አቶ ደሳለኝ፣ ቀደም ባለው ጊዜ ቀለምን መሰረት ያደረገ ማስፈራሪያ ይደርሳቸው እንደነበረ ሟቿ ይናገሩ ነበረ። የተገደሉበት ምክንያት እሱ ስላለመሆኑና ስለመሆኑ ከፖሊስ ያገኛችሁት ማረጋገጫ ምንድን ነው? አሁን ይሄ ነው ለማለት አይቻልም። ግን በትክክል እንደዛ አይነት ነገር ደርሶባቸው ያውቃል። ይህም ኤምባሲ ያውቃል። አስፈላጊውን አስፈላጊውን ድጋፍ የሚሰጥቷቸው ነበር። በዛ ረገድ ያ የተፈታ ይመስለናል። ይህኛው አደረገ የተባለው ሰው ሌላ ነው የሚመስለው። ዝሮ ዝሮ ሲጣራ እንዳልኩ በህግ የተያዘ ጉዳይ ስለሆነ ሊገናኝ ይችል አይችል እንደሆነ በጋራ የምናየው ነው የሚሆነው። አጊቱ ጉደታ ሕይወትና ሞታቸው ትኩረትን የሳበበት ምክንያት ሐዘን ካጠላበት በአውሮፓ የስደተኞች ሕይወት ለየት ያለ ብርሃን ፈንጣቂ ስኬት ማስመዝገባቸው እንደሆነ በተደጋጋሚ ተጠቅሰዋል። ስደተኞችን በተመለከተ የተከፋፈለ አቋም ባለባት ጣሊያን የአጊቱ ታሪክ ስደተኞች እድል ቢሰጣቸው ላስጠጋቸው ማኅበረሰብ የሚተርፍ አበርክቶት እንዳላቸው ደንበኛ ምሳሌ ተደርጎ የሚቆጠር ነበር። አቶ ደሳለኝ ሟች ስደተኞችን በመልካም ያስነሱ እንደነበሩ ያውሳሉ። ይህ በጣም ማለት ይሄ እዚህ ላይ ነው ትልቁ ነገር። በጣም ትልቅ ነበር ለማለት የሚችለው ኢትዮጵያውያንና ትውልድ ኢትዮጵያውያን ብቻ ሳይሆን እንዳለ አፍሪካውያን፣ እንዳለ ስደተኞችን በዚህ ፍጥነት ትምህርታቸውን ተምረው ሶሲዮሎጂ፣ ራሳቸውን ከቋንቋው ጋር አላምደው ከአካባቢው የኑሮ እና የስራ ባህል ጋር ቶሎ ይህን በአጭር ጊዜ ውጤታማ የሆነ ቢዝነስ ብራንድ የሆነ ተቋም መገንባት ትልቅ ነው እና በዛ ነው የእሳቸውን ስም የሚታወቀው፣ በዚህ ረገድ ነው። በአጠቃላይ ለማይግራንቶቹ ሞዴል ነበሩ ምሳሌ የሚሆኑ ናቸው። እና ዝም ብለን ኢትዮጵያውያን እና የተወለደ ኢትዮጵያውያን ብቻ ብለን ማለት ማቅረብ አንችልም። የነበራቸው አስተዋጽኦ በዚህ ረገድ በጣም ትልቅ ነበር። የጣሊያን ዜና አገልግሎት ዛሬ ባወጣው ዘገባ አጊቱ ጉደታ የተገደሉት ቀጥረው በሚያሰሩት የ32 ዓመቱ ጋናዊ አዳምስ ሱሌማኒ ነው ተብሎ እንደሚጠረጠር ዘግበዋል። ሱሌማኒ ድርጊቱን እንደፈጸመ ለፖሊስ ማመኑም ተገልጿዋል። ከግድያው በተጨማሪ ያስገድደውን መድፈር ወንጀል እንደተፈጸመባቸው ዘገባው አክሏል። አጊቱ ጉደታ 42 ዓመታቸው ነበር። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ